የወጣቶች ዓለም በኢትዮጵያ በየአካባቢው የሚስተዋሉ የበጎ ፍቃድ አገልግሎቶች የአገሪቱ ወጣቶች በበጎ ፍቃድ ስራዎች ላይ የመሳተፍ ልምዳቸው ከጊዜ ወደ ጊዜ እየተሻሻለ ስለመምጣቱ አመላካሽ ተደርገው ሊጠቀሱ ይችላሉ። በተለይም ቀደም ባሉት ዓመታት በክረምት ወራት ብቻ ይከናወኑ የነበሩ የወጣት ተማሪዎች የበጎ ፍቃድ አገልግሎቶች አሁን አሁን በትምህርት መስጫ አውራቶችም ጭምር ሲከናወኑ ማየት እየተለመደ መጥቷል። ከነኚህም መካከል በደቡብ ክልል በምትገኘው የዲላ ከተማና አካባቢዋም ነፃ የህግ ድጋፍ አገልግሎት እየሰጠ የሚገኘው የማህበረሰብ አገልግሎት ማዕከል በቀዳሚነት ይጠቀሳል። ጤና ስጥልኝ አድማጮች፣ የዛሬው የወጣቶች ዓለም ዝግጅታችንም የማዕከሉን የሥራ እንቅስቃሴ ያስቃኘናል። አብራችሁን ቆዩ። ከጥቂት ዓመታት በፊት በዲላ ዩኒቨርሲቲ አማካኝነት እንደተመሠረተ ይነገርለታል የዲላ ነፃ የሕግ አገልግሎት ማዕከል። ማዕከሉ በአሁኑ ወቅት የዲላ ከተማን ጨምሮ በሰባት አነስተኛ ከተሞች ነፃ የሕግ ድጋፍ አገልግሎት እየሰጠ ይገኛል። በማዕከሉ ነፃ የሕግ ድጋፍ አገልግሎት እያበረከቱ የሚገኙት በአብዛኛው በዲላ ዩኒቨርሲቲ የሕግ ትምህርታቸውን በመከታተል ላይ የሚገኙ ወጣት ተማሪዎች ናቸው። በማዕከሉ የበጎ ፈቃድ አገልግሎት ሲሰጡ ካገኟቸው ወጣቶች መካከል አንዱ ወደ ማዕከሉ የመጣበትን ዓላማ እንደሚከተለው ገልጾልኛል። ተማሪ ሲሰግር ማባላለው የአምስተኛ ዓመት የህግ ተማሪ ሲሆን ለአምስት ተከታታይ ዓመታት በቲዮሪ ተማር ነውን እዚህ ዲላ ዩኒቨርሲቲ በዘጋጀልን መሰረት ሌጋል ኤድ መተን በየተግባር ስራዎችን እየሰራ እንገኛለን እና እዚህ ሌጋል ኤድ የዲላ ዩኒቨርሲቲ ብራንች ሲሆን በነፃ ሰርቪስ ነው እየሰጠ የሚገኘውና አብዛኛውን ጊዜ ነፃ ሰርቪስ የሚሰጠው በኢኮኖሚ ውረድ ላሉ ሰዎች ነው ነውና አቅም ላይ የሌላቸው ሰዎች የምክርን አገልግሎት እንዲሁም ደግሞ እየሄደ ጥብቅና ነገሮችን እስከማስፈጸም ድረስ ይሰራልና በዚህም ደግሞ እኛ ደግሞ በዚኛው በዚኛው አመት ላይ ለአንድ ወር ከስምንት ቀን ላይ ማለት ነውና ለአንድ ወር ከስምንት ቀን የፕራክቲስ መተ እንድንሰራ እድሉ ሰጥቶናል። በዚ አጋጣሚ ለናመሰግን እንፈልጋለን ና እዚህ የምንሰራው ስራ ምንድን ነው? ባለጉዳዮች ሲመጡ በመጀመሪያ ጉዳያቸው ምን እንደሆነ ጉዳያቸው እንቀበልን ከተቀበልን በኋላ ደግሞ የያዙት ጉዳይ ምን አይነት ኬዝ ላይ ይወድቃል የወንጀል ህግ ላይ ነው ወይስ የቤተሰብ ግን የሚለውን ነገር ካየን በኋላ ያ ደግሞ ምን አይነት ውሳኔ መወሰን አለበት ያለውን ነገር የምክር አገልግሎትን በመስጠት ላይ እንገኛለን። እና ይሄ ነው በዲላ ከተማ ነዋሪ የሆኑት ወይዘሮ ብርቱካን በቀለም በነፃ የህግ ድጋፍ አገልግሎት ተጠቃሚ ከሆኑትና በማዕከሉ ቅጥር ግቢ ካገኟቸው ተጠቃሚዎች መካከል አንዷ ናቸው። ወይዘሮ ብርቱካን ወደ ማዕከሉ የመጡበትን አጋጣሚና ምክንያት እንዲህ ይገልጻሉ። ከንብረት ክፍፍሎን አሁን ይሄ የአባቱን እንጂ የና አይደለም እያለ ተከራከረ ነበረ። መጀመሪያውኑ ራሱ ምንም ነገር አይገባሽም፣ እንዱ በምድረ በዳ ትቀራለሽ፣ ምንም ነገር ለአንቺ የሚደርስሽ ነገር ምንም ነገር አለም እያለ ብዙ ነገር አሁን ያኔ ራሱ ፍቺ ከእሷ ጋር አንኖርም ከእሷ ጋር መቀጠል ለወደፊት አልችልም ብሎ ንቺ ፍቹ ነው የወሰነ ራሱ ነው። ከዛ በኋላ ግን ምንም ሞራል ካሳ ራሱ እንዳይወሰድ አደረገ። ከዛ በኋላ ይግባኝ አልጠይቅም ይግባኝ ጌታ ብዬ ነው የተወኩት እሱ ነው። ከዛ በኋላ ህፃኑንም ወሰደ። ለኔ ተሰጥቶ ነበረ ሕጻኑ ከኔ ጋር እንዳያደግ ከአንቺ ጋር መኖራችን አይቻልም፣ ያንም የሚቆርጠውን ስምንት መቶ ብር አይቆረጥም፣ እየቆረጡ አትበይም። ምንም ነገር ለአንቺ የሚደርስሽ ነገር አለም፣ ልጄን ወስጂ። ወስጄ አሳድጋለሁ። በቃ ጌታ ሆይ አሁን እኔ ኮፊቲን የሚያገኘው ነገር ምንም አለም፣ አንተ ግን ሁሉ ታያለ፣ ጌታ ብዬ ለጌታ ሰጥቼ ይግባኝንም ለሱም አልጠይቅም ይግባኝ ጌታ ብዬ ያለሁት። ወይዘሮ ብርቱካን በትዳራቸው ያጋጠማቸው አለመግባባት በፍቺ ቢደመደምም በንብረት ክፍፍል ረገድ ማግኘት የሚገባቸውን ጥቅም ለማስጠበቅ በማከሉ የበጎ ፈቃድ አገልጋዮች ነፃ የሕግ ድጋፍ እየተደረገላቸው እንደሚገኝ ይናገራሉ። አሁን ከዚህ በፊት ክሱን ሲጀምር ብዙ ነገር እየተጋጨ ነበረ፣ ብዙ ነገር እያጋጠመኝ ነበረ። አሁን ክሲ ባዶነት አሁን እውቀት አለኝም፣ ችሎታ አለኝ፣ ብር አለኝም፣ አቅም አለኝ ብዬ ነው ወደዚህ የመጣሁት። ያኔ ግን ብዙ ችግር ላይ ነበርኩ። አሁን ኪ ወደዚህ ከመጣ ምንም ችግር አለኝም። ይሄ ነገር እኮ እንዴት ነው ብዬ እነርሱንም አማክራለሁ። ይሄ እንደዚህ ነው፣ ይሄ እንደዚህ ያወጣናል እንደዚህ ይሆናል ብሎ እያማከሩኝ ነው። አቶ አካል ወልድ ወልዱ በዲላ ዩኒቨርሲቲ የሕግና አስተዳደር ጥናት ኮሌጅ የማህበረሰብ አገልግሎት አስተባባሪ ናቸው። የማህበረሰቡ የበጎ ፈቃድ አገልግሎት የተቋቋመበትን ዓላማና በሚሰጣቸው አገልግሎቶች ዙሪያ ላነሳውላቸው ጥያቄ ተከታዩን ገልጸውልኛል። በማዕከላችን በዋናነት የዲላ ዩኒቨርሲቲ ነጻ የሕግ አገልግሎት ማዕከል ሶስት ዋና ዋና አገልግሎቶችን ነው ለህብረተሰቡ የሚሰጠው። በዋናነት የህግ ምክር አገልግሎት ይሰጣል። ሁለተኛ ደግሞ የጽሁፍ አገልግሎት። የጽሁፍ አገልግሎት ስንል የክስ ያዘጋጃል እንዲሁም የክስ መልስንም ያዘጋጃል እና ይግባኞችንም ጭምር ያዘጋጃል። በሌላው ደግሞ የጥብቅና አገልግሎት ማለት ነው። አቅም ለሌላቸው ባለጉዳዮች በተለይ ልዩ ድጋፍ የሚሹ የማህበረሰብ አገልግሎት የምንላቸው ማለትም ህጻናት፣ ሴቶችና አካል ጉዳተኞች ለነዚህ ልዩ ድጋፍ ለሚሹ የማህበረሰብ ክፍላችን የጥብቅና አገልግሎት ይሰጣል። ማለትም ፍርድ ቤት ቆሞ ይከራከርላቸዋል ማለት ነው። የበጎ ፍቃድ አገልግሎቱ ለህብረተሰቡ እያበረከተ ከሚገኘው ፋይዳ በተጓዳኝ ከነድፈ ሀሳባዊ ይልቅ በተግባር የመማር አጋጣሚን እንደሚያሰፋ ይታመናል በተለይም በአገልግሎቱ እየተሳተፉ የሚገኙ ወጣቶች የመረጃዎች አቀራረብና የችሎት ክርክሮችን ጨምሮ ዘርፉ የሚጠይቀውን እውቀትና ልምድ እንዲያገኙ በማድረግ በኩል የጎላ ጠቀሜታ እያበረከተ እንደሚገኝ የአገልግሎቱ አስተባባሪ አቶ አካልወልድ ይናገራሉ። በዋናነት ተማሪዎች በዚህ ማዕከል ሲሳተፉ በንድፍ ሀሳብ ደረጃ ያገኙትን እውቀት በተግባር አንዳንዴ ትምህርት ቤት ላይ የምናገኛቸውን እውቀት ወደ ተግባር ላይ አዋህደን እንትል ካናቸውም ባዶ ነው የሚሆኑትና እውቀታቸውንም ልምዳቸውንም ከማዳበር እነዚህ ተማሪዎች ወጥተው በዐቃቤ ሕግም ይሆናሉ ወደ ዳኝነቱም ስለሚሄዱ በዚህ ደረጃ ደግሞ በንድፍ ሀሳብ ደረጃ ያገኙትን እውቀት በፕራክቲስ በደንብ አዋህደውት ከሄዱ በዚህ ረገድ ስራ ላይ ብዙም ችግር አጋጥማቸው። የአቶ አካል ወልድ አስተያየትን የሚጋራው የበጎ ፍቃድ አገልጋዩና የሕግ ተማሪው ሲሳይ ግርማ በማዕከሉ የነፃ አገልግሎት መስጠቱ በዩኒቨርሲቲ ቆይታ ያገኘውን የንድፈ ሀሳብ እውቀት በስራ ላይ ለመዋል እድል ፈጥሮልኛል ይላል። እንደሚታወቀው ለአምስት ተከታታይ አመታት ቲዮሪ ነበር ስንማሪ ነበረው። ነገር ግን እዚህ ከመጣን በኋላ የእውነት ባለጉዳይ ምን አይነት ፊሊንግ እንዳለው እኔ ደግሞ ለባለጉዳይ ደግሞ ስንሰጥ ያለውን ምላሽ በምንሰጥበት ሰዓት ላይ ባለጉዳይ ምን አይነት ሳቲስፋክሽን እንደሚያገኝ አይተናል፣ ከቲዮሪ ከተማርነው ይልቅ ማለት ነው። እና ለአካባቢውም ማህበረሰብ ትልቅ እድል ነው ብዬ ነው የማስበው፣ ይሄ እዚህ ጋር በመከፈቱ ምክንያት ማለት ነው። በእርግጥ በኢትዮጵያ ከቅርብ ዓመታት ወዲህ በበጎ ፍቃድ ላይ ያተኮሩ ማህበራዊ አገልግሎቶች እየተበራከቱ ቢመጡም አብዛኞቹ አገልግሎቶች ሰፊ የዘላቂነት ችግር ይስተዋልባቸዋል። በአንድ ወቅት የት ይደርሳሉ ተብለው በዘመቻ የተጀመሩ በመሃል ግን የተነሱበትን ግብ ሳያሳኩ ደብዛቸው የጠፉ የማህበራዊ አገልግሎቶች ቁጥር ቀላል አይደለም። በዚህ ረገድ ማዕከሉ የሚያቀርባቸውን አገልግሎቶች በዘላቂነት ለማስቀጠል ከበጎ ፍቃደኛ ተማሪዎች ጎን ለጎን የሚያገለግሉ ቋሚ ሰራተኞችን የመቅጠርና የማደራጀት ስራዎችን በማከናወን ላይ እንደሚገኝ አስተባባሪው አቶ አካል ወልድ አመልክተዋል። ከዚህ ቀደም ባለሙያ እጥረት ነበረብን። ወረዲ የሚከፈላቸው ደሞዝ አነስተኛ ነበር። አሁን ግን ዩኒቨርስቲው በማዕከላት የሚሰሩ ባለሙያዎችን በረዳት መምህርነት ደረጃ እየቀጠረ ስለሆነ አሁን ኦረዲ በፊት ላይ ባለሙያዎችን አናገኝም ነበር። አሁን ላይ ግን ዩኒቨርስቲው ይህንን ነገር ስላመቻቸ አሁን በረዳት መምህርነት እየተቀጠረ ስለሆነ ባለሙያ እያገኘን ነው። አሁን ሁሉም ማዕከላት ላይ በሚባል ሁኔታ ባለሙያዎች አሉን። ጩኮም ባለሙያ ተመድቦ ኦልሬዲ በረዳት መምህርነት ተመድቦ እየሰራ ነው። በዲላ ማዕከላትም ወደ ሶስት ባለሙያዎች አሉን በረዳት መምህርነት ተቀጥረው፣ እንዲሁም በጓንጓ በወናጎ በይርጋ ጨፌም ጭምር ኦልሬዲ ባለሙያ ተመድቦ እየሰራበት ያለበት ሁኔታ ስለሆነ አሁን ለቀጣይ ሰፋ ያለ እቅድ ይዘን አድማጮች በወጣት ተማሪዎች የበጎ ፍቃድ አገልግሎት ዙሪያ ያዘጋጀነውም የዛሬው የወጣቶች ዓለም ዝግጅታችን በዚሁ አብቅቷል። በሰላም ቆዩን።